ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 2 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ። አስተናጋጆቻችሁ ቆንጂ ይታይና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን በኢትዮጵያ ባለፉት ዘጠኝ ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚበልጥ አንድ ዓለም አቀፍ ተቋም አስታወቀ። ሪፖርቱ የሚያሳየው ኢትዮጵያ በዚህ ስድስት ወራት ብቻ የሀገር ውስጥ ተፈናቃዮች ቁጥር የበዙባት አገር መሆኗን ነው። አንድ ነጥብ አራት ሚሊዮን አዲስ ተፈናቃዮች ተመዝግበዋል። ይህ ቁጥርም በአሁኑ ሰዓት ከፍተኛ ትኩረት የሚያስፈልጋት አገር መሆኗን ያሳያል። አሌክዛንድሪያ ቢላክ የሀገር ውስጥ መፈናቀል ክትትል ማዕከል ወይም አይዲኤምሲ ይባላል ባላል በምህፃር ዳይሬክተር ናቸው። ዘገባውን በመጽሔት ይዘናል። ለአርዕስተ ዜናው ቆንጅት። የደቡብ ሱዳን ተደራዳሪ ኃይሎች ለአምስት ዓመታት የዘለቀውን ግጭት የሚያከትም ስምምነት ዛሬ አዲስ አበባ ላይ ተፈራርመዋል። በምሽቱ አብይ ርዕስ እንመለከተዋለን። በዩናይትድ ስቴትስ ደቡብ ምስራቃዊ ክፍለ ግዛቶችን ሀሪኬን ፍሎረንስ የምትባለው ዝናብ አዘል ከባድ ማዕበል ስጋት ላይ እንደ ጣለች ነው የምትገኘው። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የደቡብ ሱዳን ተደራዳሪ ኃይሎች ለአምስት ዓመታት ተቀጣጥሎ የነበረውን ግጭት የሚያከትም ስምምነት በዛሬው ዕለት ተፈራርመዋል። ሁለቱን ወገኖች አዲስ አበባ ላይ ያፈራረመው የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ኢጋድ ነው። በሥነ ሥርዓቱ ላይ የድርጅቱ አባል ሀገሮች መሪዎች ተገኝተዋል። የዋናዋ አደራዳሪ ሀገር የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሰጡትን ቃል ያካተተ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት መሪዎች ትናንት አዲስ አበባ ገብተዋል። መሪዎቹ የገቡት እየተካሄደ ነው ያሉትን ለውጥ ገምግመው በደረሱበት ውሳኔ እንደሆነ ተናግረዋል። ለፋና ብሮድካስቲንግ ኮርፖሬሽን መግለጫ የሰጡት የድርጅቱ ዋና ጸሐፊ አቶ ግዳይ አሰፋ አሁን ኢትዮጵያ ውስጥ እየተካሄደ ነው ያሉትን ለውጥ እንደሚደግፉና ድርጅቱ ካሁን በኋላ ትግሉን በሰላማዊ መንገድ ለመቀጠል መወሰኑን አመልክተዋል። ከ ሀያ ሰባት ዓመታት በፊት በረሃ የወጣ ነው በሰላማዊ መንገድ ለመታገል ባለመቻላችን ነበር ሲሉም አክለዋል። የድርጅቱን መሪዎች በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር አክሊሉ ሚኒስትር ደኤታ ዶክተር አክሊሉ ኃይለ ሚካኤል ተቀብለዋቸዋል። እስላማዊ ልማት ባንክ ሶማሊያ ውስጥ ጀምሮት የነበረውን የብዙ ሚሊዮን ዶላር የልማት የገጠር ልማት ፕሮጄክት በሙስናና በብልሹ አስተዳደር ውንጀላዎች ሳቢያ እንዳገደው ተጠቆመ። እንደ ኤሮፓውያን አቆጣጠር በ2016 ጥቅምት ወር ላይ የቆላማ አካባቢዎች ልማት ፕሮጄ በሶስት የገጠር መንደሮች የተጀመረው ለአርብቶ አደሮች ድርቅ ለማቋቋም የሚያስችሉ ዘዴዎችን ለመገንባት የጤናና የትምህርት አገልግሎቶችን ለማዳረስና ና የቀንድ ከብቶችና አዝርዕት ጥራት ማሻሻያ ዘዴዎች ተደራሽነትን ለማሳደግ ታልሞ ነበረ ታውቋል። ፕሮጀክቱ በአጠቃላይ ወጪው አምስት ሚሊዮን ዶላር እንደሚሆን ታቅዶ ሲያበቃ ከዚያ ውስጥ ባንኩ አንድ ነጥብ አምስት ሚሊዮኑን ወደ ሶማሊያ ማዕከላዊ ባንክ ወደሚገኝ የባንክ ሂሳብ በሶስት ጊዜ ክፍያ እንዳስገባ ተገልጿል። ዳሩ ግን ባንኩ ባካሄደው የሂሳብ ቁጥጥር የልማት ፕሮጀው እስካሁን ምን እንዳከናወነ ወይም ገንዘቡ ወደ ምን እንደገባ በተጨባጭ ሪፖርት ሊያቀርብ እንዳልቻለ ነው። መርማሪዎች የደረሱበት እንግሊዝኛ ተናጋሪ በሆኑ የምዕራብ አፍሪካዊቱ ሀገር ካሜሩን ክልሎች ውስጥ በታጠቁ ተገንጣይ ኃይሎችና በጦር ሰራዊቱ አባላት መካከል ትናንት በተካሄዱ ግጭቶች ምክንያት ቁጥሩ የበዛ ሰው እየተፈናቀለ ነው። ደም አፋሳሽ እንደነበረ በተገለጸው በዚህ በአምስት ከተሞችና በክልሎቹ ውስጥ ባሉ ቀበሌዎች ውስጥ በተስፋፋ ግጭት ቢያንስ አስራ አምስት ሰው መገደሉ ተዘግቧል። ተገንጣይ ናቸው የተባሉት የታጠቁ ኃይሎች ሲወስዱ ለቆዩት ተከታታይ ጥቃት የሀገሪቱ ጦር ምላሽ ለመስጠት እጅግ አስግሟል፣ የሚሉ ቅሬታዎች ከነዋሪዎቹ እየተሰሙ እንደሆነም ተገልጿል። ከካሜሩኗ ቦያ ከተማ ሪፖርተራችን ሞኪ ኤድዊን ኬንዜካ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች በሰሜን ምዕራብ ካሜሩን በምትገኘው ቦያ ከተማ ውስጥ በቦሊፋምባ ቀበሌ ቁጥራቸው ያልተገለጸ ተገንጣይ ተዋጊዎች የሀገሪቱ ፈጥኖ ደራሽ ኃይል አባላት ከሆኑ ሃምሳ ወታደሮች ጋር የተጋጋለ ውጊያ ገጥመዋል። ተገንጣዮቹ ወገኖች ወደ ከተማይቱ የሚያስገቡ መንገዶችን በተሽከርካሪዎች፣ በኮንቴይነሮች፣ በዛፎችና በከባድ ብረታ ብረት ዘግተው የነበረ ሲሆን መኪኖቹን ቤቶችና መንደሮችን ማቃጠላቸውን ጦሩ ገልጿል። አንዳንድ ነዋሪዎች ወደ የጫካውና ወደ ሌሎችም አካባቢዎች ለመሸሽ መገደዳቸውም ተዘግቧል። ሶስት ልጆቻቸውን አንጠልጥለው ለመሸሽ የተገደዱት የ47 ዓመቷ የህግ ባለሙያ ዠኒን ኢታ ታጣቂዎች ከማለዳው 11 ሰዓት ላይ ማይል 16 የሚባለውን ቀበሌ መውረራቸውንና መንገዶችን መዝጋታቸውን፣ የህዝብ ማመላለሻ አውቶቡሶችን ማቃጠላቸውን ተናግረዋል። ወታደሮቹ ግን ወደ አካባቢው የደረሱት እጅግ ዘግይተው መሆኑ እንዳስደነቃቸው ዠኒን ገልጸዋል። ዊ ካኖት ኮንቲኒዩ ሊቪንግ ኢን ሳች አን ኤንቫይሮንመንት ዌር ጎረቤትህን በማታምንበት ሁኔታ ውስጥ መኖር አንችልም። እነዚህ ታጣቂዎች ከየት ነው የሚመጡት? ጦሩ ሳያውቅ እንዴት ነው ወደ ከተማይቱ የሚዘልቁት? ከቦያው ግጭት ሌላ በተመሳሳይ ጊዜ በሰሜን ምዕራብና ደቡብ ምዕራብ አካባቢዎች በሚገኙ አራት ቀበሌዎች ውስጥ ጥቃቶች መፈጸማቸው ታውቋል። በሌላ በኩል ደግሞ ተገንጣዮቹ ኃይሎች መሳሪያ እንዲያወርዱና የያዙትን ጭፍጨፋ እንዲያቆሙ ሲሉ የደቡብ ምዕራብ ክልል አገረ ገዥ በርናን አካላይ ቢሎዌ ተማጽነዋል። በመንግስቱ ስደተኞች ካልሆኑ በቅርቡ የሚካሄደው ፕሬዝደንታዊ ምርጫ ፍላጎታቸውን በዲሞክራሲያዊ መንገድ እንዲያሳኩ የተመ ያለባቸውዎች እድል እንደሚከፍትላቸው ሀገረ ገዡ መክረዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የመን ውስጥ ያላትን ወታደራዊ ሚና በተመለከተ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ከኮንግረሱ አባላት የተሰነዘሩ አፋጣጭ ጥያቄዎች ገጥመዋቸዋል። የመን ውስጥ በሳውዲ መራሹ ጦርና በሁቲ ሸማቂዎች መካከል በሚካሄደው ጦርነት ሺዎች መገደላቸውና በሚሊዮኖች የሚቆጠሩ ለረሃብና ለስደት መዳረጋቸውን በመጥቀስ ነው። የምክር ቤቱ አባላት ቁጣ የተቀላቀለበት ጥያቄ ለውጭ ጉዳይ ሚኒስትሩ እያቀረቡ መሆናቸው የተሰማው የቪኦኤዋ ዲፕሎማቲክ ጉዳዮች ዘጋቢ ሲንዲ ሴን ተከታዩን ዘገባ አድርሳለች። አዲሱ አበበ ይዞታል። ጥያቄውን እያቀረቡ ያሉት ገለልተኛ የምክር ቤት አባላት ሲሆኑ ውጭ ጉዳይ ሚኒስትሩ እንዲመልሱ የሚፈለገው ከዩናይትድ ስቴትስ ሚና በተጨማሪ የሳውዲ አረቢያና ወታደራዊ ሸሪኳ የተባበረው አረብ ኤምሪቶች የሲቪሉን ሕዝብ ሞት ለመቀነስ ብሎም ለሶስት ዓመታት የዘለቀውን ግጭት ፖለቲካዊ መፍትሄ ለመስጠት ምን ተጨባጭ እርምጃ እንደተወሰደ ነው። ህዝባዊ እልቂት ያየለበት የየመኑ ግጭት እንደቀጠለ መሆኑ ይሰማል። በዩናይትድ ስቴትስ የሚደገፈው የጣምራው ጦር በኢራን ከሚታገዙት ከሁጤ ሸማቂዎች ጋር እንደ አውሮፓ አቆጣጠር ከ2014 ጀምሮ በውጊያ ላይ መሆናቸው ይታወቃል። ከሲቪሉ ተጠቂዎች መካከል ዋነኛ ሰለባዎች ሕፃናት ናቸው። ሰቆቃው ይብቃ ይላሉ የምክር ቤቱ አባላት ዲሞክራቱ ቱሲ ጋባርድ ሚሊታሪ ሳውዲ አራቢያ ወታደሮቻችን ከሳውዲ አረቢያ ጎን ሆነው በዚህ የጣልቃ ገብነት ጦርነት ውስጥ የመን ውስጥ እየተሳተፉ ነው። ይሁን ይህ ግን በምክር ቤት ያልጸደቀ ነው። ያዞምባ ማውረጃ ጊዜው አሁን አብቅቷል። ዩናይትድ ስቴትስም ብትሆን ይህንን ድጋፏን ማቆም አለባት። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ግን ሳውዲ መራሹን የአየር ጥቃት ይደግፋሉ። On Yemen, በየመን ጉዳይ የእኛ ድጋፍ በሸሪካችን ሳዑዲ አረቢያ ሉዓላዊነት ጥያቄ መሠረት እየተሰጠ ያለ ነው። ግጭቱ በሰላማዊና ዲፕሎማሲያዊ ውይይት እንዲያበቃም እንፈልጋለን። ለዚህም መከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር ከተባበሩት መንግስታት ድርጅት ጋር በመሆን በጋራ እየሰሩ ነው። ማቲስ እንደገለጡት በጦርነቱ የሚደርሰውን የህይወት መጥፋት ለመቀነስና ብሎም ለማብቃት ዋሽንግተን ከሳውዲ አረቢያ ጋር በቅርበት እየሰራች ነው። ለምሳሌም በቅርቡ አርባ ህፃናት በቦምብ ፍንዳታ የሞቱበት ጥቃት ትክክል እንዳይደለ የተወያየንበት ሊጠቀስ ይቻላል ብለዋል። ምክር ቤቱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ይህ ሁኔታ እንዲያጣሩ እና መልስም እንዲሰጡ እስከ መጪው መስከረም 12 ድረስ ቀጠሮ ሰጥቷል። ውጭ ጉዳይ ሚኒስትር ፖምፔዮ በኮንግረስ አባላት ጋር በመሆን አስፈላጊም ክትትል እያደረጉ ናቸውም ተብሏል። በዩናይትድ ስቴትስ ምክር ቤት ጥያቄ መሰረት አብረን እየሰራን ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኖረት ግልጽ አድርገዋል። ተጨባጭ እርምጃው ግን ምን እንደሆነ በትክክል አላብራሩም። አመሰግናለሁ። አዲሱ። በመጨረሻም በሚሊዮኖች የሚቆጠሩ የደቡብ ምስራቃዊ ዩናይትድ ስቴትስ ውቅያኖስ ዳርቻ ነዋሪዎች ኃይለኛዋ ዝናባማ ማእበል ፍሎረንስ የሚሏት ገስግሳ ሳት ደርስ ዝግጅታቸውን እንዲያጠናቅቁ የአስቸኳይ ጊዜ ባለስልጣናት እየወተወቱ ናቸው። ሰሜንና ደቡብ ካሮላይና እንዲሁም ቨርጂኒያ ውቅያኖስ ዳርቻ አካባቢዎች ከ50 እስከ 75 ሴንቲሜትር አንዳንዱ ጋም 100 ሴንቲሜትር በሚደርስ ዝናብ እንደሚጥለቀለቁ ነው እየተተነበየው። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 2 2011 ዓ.ም ምሽት ፕሮግራም ነው። ላለፉት ሃያ ሰባት ና ከዚያም በላይ ዓመታት በውስጥ ሲታገሉ ከቆዩ የፖለቲካ ፓርቲዎች ጋር በመስራት ጠንካራ ተፎካካሪ ሆነው መውጣት ይችሉ ይሆን? ምን ይጠበቃል? ውጭ ያሉት ከርቀት ነው ድጋፍ ሲያደርጉ የነበሩ፣ አሁን ምንድን ነው አገር ቤት ያሉትና ውጭ ያሉት እርስ በርስ መተዋወቅና በዓላማ ደረጃ በአይዲዮሎጂ ደረጃ በአቋም ደረጃ መሰባሰብ እና ሰልፋቸው ማሳመር አለባቸው። ምን አቋም እንደሚወስዱ ለሀገራችን ምን ቪዥን እንዳላቸው ፓርቲም፣ ኮሊሽን ጥምረትም፣ የፓርቲ ጥምረትም በመመስረት መሰባሰብ ነው ያላቸው አማራጭ። ፕሮፌሰር ብሩክ ሀይሉ የፖለቲካ ሳይንስ ምሁር ናቸው። በዲሞክራሲ በተግባር ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የደቡብ ሱዳን ተደራዳሪ ኃይሎች ለአምስት ዓመታት ተቀጣጥሎ የቆየውን ግጭት የሚያከትም ስምምነት ዛሬ ተፈራርመዋል። ሁለቱን ወገኖች አዲስ አበባ ላይ ያፈራረመው የምስራቅ አፍሪካ ሀገሮች የጋራ ልማት ድርጅቱ ኢጋድ ነው። በሥነ ሥርዓቱ ላይ የድርጅቱ አባል ሀገሮች መሪዎች ተገኝተዋል። የዋናዋ አደራዳሪ ሀገር የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ከቪኦኤ ጋር ቆይታ አድርገዋል። ዘገባው እየተጠናቀረ ነው። እንደ ተጠናቀቀ ይዘንላችሁ እንቀርባለን። ወደ መጽሔት ዘገባ እናልፋለን። በኢትዮጵያ ባለፉት ዘጠኝ ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚመዘግብ አይዲኤምሲ የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የአገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ ስድስት የአፍሪቃ አገሮች ኢትዮጵያን የመጀመሪያው ረድፍ ላይ አስቀምጧታል። ጽዮን ግርማ የተቋሙን ዲሬክተር አሌክሳንድራ ቢላክን ከጄኔቫ በስልክ አነጋግራ ተከታዩን ዘገባ አጠናቅራለች። በመላው ዓለም የሚገኙ በአገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና መቀመጫውን ጄኔቫ ውስጥ ያደረገው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም አይዲኤምሲ የተሰኘው ተቋም ዛሬ ባወጣው የአውሮፓውያኑ የ2018 ዓ ም የግማሽ ዓመት ሪፖርት የኢትዮጵያ ተፈናቃዮች ሁኔታ አሳሳቢ ነው ብሎታል። ድርጅቱ የኖርዌጂያን የስደተኞች ምክር ቤት አካል መሆኑን ለአሜሪካ ድምጽ በስልክ የገለጹት የአይዲኤምሲ ዳይሬክተር አሌክሳንድራ ቢላክ ከጥር እስከ ሰኔ ድረስ ያለው የተፈናቃዮች ቁጥር ላይ ተመስርተው ሪፖርት ማውጣታቸውን ተናግረዋል። what the report shows is that ethiopia uh, in the first half of this year has been the country worst effect report to yemyasayew ethiopia bezi sedsit worat bichha yahger ust tefenakaayoch qutre bezu bat agar mownwanno አንድ ነጥብ አራት ሚሊዮን አዲስ ተፈናቃዮች ተመዝግበዋል። ይህ ቁጥርም በአሁኑ ሰዓት ከፍተኛ ትኩረት የሚያስፈልጋት አገር መሆኗን ያሳያል። ተቋሙ ብዙ ሕዝብ የተፈናቀለባቸውን አስር አገሮች ጠቅሶ ይፋ ባደረገው በዚህ ሪፖርት በተፈናቃዮች ቁጥር ብዛት የመጀመሪያው አገር ሆናለች ኢትዮጵያ። በስድስት ወር ውስጥ አዲስ ተፈናቃይ ያስመዘገበችው ሶሪያ አንድ ነጥብ ሁለት ሚሊዮን ተፈናቃይ ሲሆን የመን ደግሞ አንድ መቶ አርባ ሁለት ሺህ ሰዎች ተፈናቅለውበታል። በኢትዮጵያ ግን አንድ ነጥብ አራት ሚሊዮን ሕዝብ በሀገር ውስጥ በመፈናቀል በመጀመሪያው ረድፍ ላይ ተቀምጣለች። ከአፍሪካ ዘጠኝ መቶ አርባ ስድስት ሺህ ተፈናቃይ ያላት ኮንጎ ኢትዮጵያን ተከትላ ተመዝግባለች። ይህ ሪፖርት እስከ ሰኔ ብቻ ያለው የስድስት ወር ሪፖርት ነው ብለው ደጋግመው ያሰመሩበት ዳይሬክተሮች አሌክሳንድራ በኢትዮጵያ አዲስ የተፈናቃይ ቁጥር የተመዘገበው ከምዕራብ ጉጂ እና ጌዲኦ የተፈናቀሉ ሰዎች ቁጥር ነው ብለዋል። በኢትዮጵያ በምዕራብ ጉጂና ጌዲኦ አዋሳኝ አካባቢዎች በተቀሰቀሰ ግጭት ብቻ ተፈናቅለው በተለያዩ መጠለያዎች የሚገኙ ቁጥራቸው ወደ አንድ ሚሊዮን ይደርሳል። ተፈናቃዮቹ እጅግ በተጨናነቀ ሁኔታ ውስጥ እንደሚገኙ፣ ምግብና ውሃ ማግኘት ከፍተኛ ስቃይ እንደሆነባቸውና የጤና አገልግሎትም በበቂ ሁኔታ እንደማያገኙ ገልጸውልናል። በኢትዮጵያ በድርቅና በተለያዩ የተፈጥሮ ሀብት ችግሮች ምክንያት ለረጅም ዓመታት ተፈናቃዮችና እርዳታ የሚያስፈልጋቸው ሰዎች ቁጥር ሲመዘገብ መቆየቱን ያስታወሱት የአይዲኤምሲ ዳይሬክተር አሌክሳንድራ በቅርብ ጊዜ ያሉት መፈናቀሎች ግን በግጭቶች ምክንያት የተፈጠሩ ናቸው ብለዋል። ባለፈው ታህሳስ ወር አነስተኛ ቁጥር ያለው የድርጅቱ ቡድን በሶማሌና በኦሮሚያ ክልል ምክንያት የተፈናቀሉ ተፈናቃዮችን ጎብኝተው እንደነበረም አስታውሰዋል። And there the reports are very similar of overcrowded camps um, where people have uh, <laughs> <laughs> <laughs> በዛ ያሉ ተፈናቃዮችም ውሃና መሰረታዊ የሆኑ እርዳታዎችን ለማግኘት ከፍተኛ ችግር አለባቸው። የእነሱም ሁኔታ በጣም ያሳስበናል። አሌክሳንድራ አያይዘው እንደጠቀሱት ይህ ጥሩ ምልክት አይደለም። በአንድ ሀገር ውስጥ በተፈጥሮ ችግር ምክንያት ባሉ ተፈናቃዮች ላይ በግጭት ምክንያት የሚፈናቀሉ ሰዎች ቁጥር መጨመር መጪውን ጊዜ አሳሳቢ ያደርገዋል ብለዋል። ተስፋ ለማስቆረጥ ሳይሆን ይህ የህዝቡ በተፈናቃይነት የመሰቃየት ኑሮ ለረጅም ጊዜ ሊዘልቅ ይችላል። በሌላ በኩልም ከሌሎች ሀገሮች ልምድ እንዳየ ነው። ሌሎች በርካታ መዋቅራዊ ችግሮች ባሉባት ሀገር የተራዘመ የህዝብ መፈናቀል ቀውስ ጥሩ ወሬ አይደለም። ሌሎች በርካታ የፖለቲካና የኢኮኖሚ እንድምታ ይኖረዋል። በጣም ጥሩ የሚሆነው ሁኔታው አሁኑኑ ትኩረት አግኝቶ መፍትሄ ቢሰጠው ነው። የተፈናቃዮቹ ቁጥር በተገለጸበት በዚህ ሪፖርት ላይ በኦሮሚያና ና በሶማሌ ክልል አዋሳኝ ቦታዎች በተከሰተ ግጭት አምስት መቶ ሺህ ሰዎች መፈናቀላቸውን እንደ አውሮፓውያን አቆጣጠር በ2017 ዓ.ም መመዝገቡን ጠቅሶ ግጭቱ አሁን የመብረድ አዝማሚያ ቢያሳይም ካለፈው ጥር ወር ጀምሮ ደግሞ ሁለት መቶ ሺህ ሰዎች አካባቢያቸውን ጥለው ለመሰደድ መገደዳቸውን ያሳያል ይላል ይህ ሪፖርት። ከሶማሌ ክልል ጅጅጋና ሌሎች ከተሞች እንዲሁም ከቤንሻንጉል በኩል ከኦሮሚያ ና ከአማራ ክልል የተፈናቀሉ ሰዎችን ቁጥር ያካተተ አይደለም። አጠቃላይ በኢትዮጵያ በተለያዩ ቦታዎች የተፈናቀሉ ሰዎችን ቁጥር ይፋ ያደረጉ ዓለም አቀፍ ተቋማት የጠቅላላ ተፈናቃዮችን ቁጥር ቁጥር ሁለት ነጥብ ስምንት ሚሊዮን መሆኑን ሪፖርት ማድረጋቸው ይታወሳል። በቅርቡ ተፈናቃዮቹ የሚገኙበት ሁኔታ አሳሳቢ መሆኑን በመጥቀስ መግለጫ የሰጡት የተባበሩት መንግስታት የስደተኛ ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች የኢትዮጵያ መንግስት ባቀረበው ጥያቄ መሰረት ተቋማቸው ለተፈናቃዮቹ ፍላጎቶች አፋጣኝ ምላሽ እየሰጠ መሆኑን መግለጻቸውም አይዘነጋም። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች፣ በሆስፒታሎችና በሌሎችም የመንግስትና የሕዝብ ተቋማት ውስጥ መሆኑን በተፈናቃዮቹ አካባቢ የሚገኙት የስደተኞች ኮሚሽኑ ቡድኖች መግለጻቸውም አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። ዛላምበሳ ላይ ትናንት የታየው ትዕይንት የኢትዮጵያና የኤርትራን ህዝቦች ፍቅርና አንድነት ያረጋገጠ ነበር ሲሉ በስፍራው የተገኙ ተናግረዋል። ለዘላቂ ግንኙነት የመጀመሪያው ትልቅ እርምጃ ነውም ብለዋል። በሌላ በኩል ደግሞ ወደፊት የሚደረገው የድንበር ስምምነት ፍትህንና የህዝብ ተሳትፎን መሠረት ያደረገ እንዲሆን መጠየቁን መለስካቸው አማ ዘግቧል። ዝርዝሩ ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ በተገኙበት በዛር አንበሳ በሰርሃ በኩል ሁለቱን አገሮች የሚያገናኘው መንገድ ሲከፈት አስገራሚ ትይንቶች እንደነበሩ በስፍራው ተገኝተው የነበሩ ሰዎች ለቪኦኤ በስልክ ገለጹ። የአዲግራት ነዋሪ የሆኑትን አቶ ስዩም ዮሐንስን ያዩትን ለአድማጮች ንገሯቸው አልኳቸው። በጠዋት ጀመረን ነው ከአዲግራት ዛር አንበሳ የደረስ ነው እና ሞቅ ያለ ሰርሞኒው ነበረ። ያው ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር። ሌላ ባለስልጣኖች ይመጡ ይሆናል ግን ፕሬዚደንት ኢሳያስ እና ዶክተር አብይ ይገኛሉ ብሎ ያሰበም የነበረ የለም፣ ከኛ መሀል ማለት ነው። አምስት ስድስት ሰዓት አካባቢ ስድስት ሰዓት ከቀኑ አካባቢ ነው የደረሱት። ህዝቡ በጣም በኃይለኛ ጉጉት ነው የጠበቀው ፕሮግራሙን። እነሱ ከደረሱ በኋላ ያው ትልቅ ደስታ ነው የታየው። እነሱም ሪቫን ነበረ ያው ሪቫን፣ በግልጽ ግንኙነት እንደተጀመረ መንገድ እንደተከፈተ ለማሳየት ሪቫንን ከቆረጡት በኋላ ዝግጅቱን ተጀመረ ማለት ነው። እንደው እርሶ ምን ተሰማዎት? ከዚህ በፊት በቅርበት የሚከታተሉት ጉዳይ ነው፣ እርሶም የአካባቢው ተወላጅ ነዎት። እየተሰማኝ ስሜቱን እንኳን መግለጽ በትክክል አልችልም። ምክንያቱም እዛው ፕሮግራም ላይ እየተገኘ ስሜቱን መግለጽ አይችልም የተሰማውን ነገር። ሁሉም እኔ ብቻ አይደለም፣ ሁሉም ሰው ለመግለጽ የሚከብደው ነገር ነው የነበረው። ለእኛ ደግሞ በሌ ለኢሮፕ ተወላጆች ሰንአፈ ትልቅ ትርጉም አለውና ያ ነገር ልክ መንገዱ ተከፍቷል ሲባል ሰንአፈ ገበያን ተጠቀም እንደማለት ነው ያሰብነው፣ እና ማንኛውም ኢሮፕ ይህን ቀን ለመግለጽ ይከብደዋል። ሌላው የአዲግራት ነዋሪ አቶ ወልደ ማርያም ብስራት ደግሞ ትዕይንቱን የተመለከቱበት አቅጣጫ ለየት ያለ ነበረ። እኔ ያየሁት ሁለት ነገር ነው የኤርትራ እና የኢትዮጵያ ህዝብ ትናንት ማልተጣላም ዛሬም ጥላቻ የለውም፣ ለወደፊትም የሚጣላ ህዝብ አይደለም። ምክንያቱም አንድ አይነት ታሪካዊ፣ ኢኮኖሚያዊ፣ ባህላዊና ማህበራዊ ህይወት የተሳሰረ ህዝብ ስለሆነ እንዲያው በቃ ይገርማል። ህዝቡ ለህዝቡ ያለው ፍቅር በልዩ ሁኔታ ነው የተገለጠው እዛ ድንበሪው አካባቢ ከኤርትራ የተወሰኑ ሰዎች፣ ከኢትዮጵያ የተወሰኑ ሰዎች ሊገናኝ ነው ታስቦ የነበረ። ኋላ ግን ክቡር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር እና ክቡር አቶ ኢሳያስ አፈወርቂ እንዲሁም ክቡር ዶክተር ደብረ ጽዮን የትግራይ ክልል ፕሬዚዳንት ሲመጡ ከሁለቱ በኩል የነበሩት ህዝቦች ዛላንበሳ ወገን ከላ ላይ ሆነው ይከታተሉ ነበር። ከሰንአፌ በኩል የመጡትም እንዲሁ በከላ ላይ ሆኖ ሲከታተሉ ነበር። የተወሰኑ የኤርትራና ከኢትዮጵያ በኩል የገቡት ሰዎች ሲገናኙ፣ እነዚህ ሰዎች ሲገቡ፣ ወታደሮችን ከላ ላይ የነበሩት ወደፊት ገፍቶ በኃይል ነው የገቡት። በኃይል ሲገቡ ግራ ገባን፣ እኛማ ደነገጥን። እዛ አካባቢ በቃ ሌላ ነገር ነው የነበረ። ይሄ የሚያሳየው ምንድን ነው? ሕዝቡ ከበፊትም አልተጣላም፣ በምንም ልጣላ የማይችል ሕዝብ እንደሆነ ነው የተረዳነው። ሁለተኛው ለዚህ ድንበር መክፈት የኢትዮጵያ ጠቅላይ ሚኒስትር እንዲሁም የኤርትራ ፕሬዚዳንት እና የትግራይ ክልል ፕሬዚዳንት ምን ያህል ትኩረት እንደሰጡ እና የድንበሩ መከፈት ዋጋ እንደሰጡት የሚያሳይ ሁኔታ ነው ያየሁት። በጣም የሚደነቅ ነገር ነው። በወኪላቸው አድርጎ ግንበሩን መክሰት ይችሉ ነበር፣ ግን የሁለቱ ሀገሮች ግንኙነት ከልብ እንደሚፈልጉ ለህዝብ የሚሰጡትን ከበሬታም እንዲሁ የላቀ መሆኑን ነው የተረዳሁት፣ በግሌ ማለት ነው። እርስ ዎስ እንደው የተሰማዎት ስሜት ምን ይመስላል? ሀዘን እና ደስታ አንድ ጊዜ ነው በአንጎሌ ውስጥ የመጣው። ያዘንኩት ምክንያት የአገር መሪዎች አገርን ያወድማሉ፣ አገርን ይገነባሉ። ስለዚህ አጣሉን፣ አሳረቁን። ሁለተኛ በጣም የተደሰትኩት እነዚህ ህዝቦች ለሀያ አመታት ያህል ተለያይቶ ቆይቶ ሲገናኙ እኔ በቃ በጣም ነው እምባ የተናነቅኩት። በጣም በጣም በጣም ከልብ ከልብ ነው የተደሰትኩት እና በዚህ መልክ ነው ያየነው። ሄደው ነበር ተሻግረው ወደ ኤርትራ ውስጥ ገብተው ነበር። እርስዎ ምን የት ሄዱ? እስኪ ንገሩኝ። ሰናፈ አልደረስኩም። ከዛ ከድንበሩ ወደ ፎርቶ አካባቢ ያለችው ትንሽ ከተማ ደርሼ ነበር። እዛም ሰዎቹ እየጨፈሩ ተደስቶ እየተሳሰሙ ሰላምታ እየተለዋወጡ ነው ያየሁት። ከዚህ የሄዱት እዛ የቆዩት ዘመድ አገኙ እንደርሱ እኔ የሀዞ ሰዎች ነው ያገኘሁት። ሀዞ የሚባሉ የኤርትራ ውስጥ የሚገኙት ሳሆ ተናጋሪ ብሔረሰብ አሉ። እዛ ደግሞ ከሰንአፌ አካባቢ የመጡት አቶ ስዩም ዮሐንስም ከጥቂት ወራት በፊት ኢትዮጵያ የአልጀርስን ስምምነት እና የድንበር ኮሚሽኑን ውሳኔ ተግባራዊ ለማድረግ ስትወስን በተለይ የኢሮብ ህዝብ ስጋቱን በመግለጽ ይህን ውሳኔ መቃወሙን አስታውሽ፣ አሁን ያላቸውን አቋም ጠየኳቸው። አዎ በዛን ጊዜ የነበረን ስሜት ምንድን ነው? እኛም የተጠራጠር ነው። አሁን ሰላም የሆን በቃ መንገድ ይከፈት የአልጀር ስምምነት እንዳለ ይተገበራል ሲባል መንግስቶች ተገናኝቶም ህዝቡም ተገናኝቶ ዲስካሽን ተደርጎበት የሚሆን ሳይሆን ዝም ብለው በቃ ያው እንደወረደ ተቀብለናል። ስለዚህ አሁን ጀምሮ ያው መሬቱን ለእነሱ የተሰጠ የተባለውን ወስደውት ጀምራለን። ያ የተባለ አይነት ስሜት ነው የነበረው። አሁን ግን በመንግስታት ደረጃ የተጀመረው ግንኙነት በህዝብ ደረጃ ሲሆን እኛ የምናስበው አሁን ቀጥሎ የድንበሩ ጉዳይ ያለው የህዝቦች ግንኙነትም አለ የመንግስታትም ስላለ ዲስከስ ማድረግ እንችላለን። ስለዚህ ዲስካሽን ካደረግን ደግሞ ሌላ የሚያስቸግር ነገር ያጋጥማል ብለን አናስብም አሁኑ። ስለዚህ እርስዎም ሆኑ እንደው የሚያውቋቸው ሰዎች የሮም ሕዝብ ከዚህ ስጋት የተገላገለ ይመስለዋል። አሁን ያለው ስሜቱ መነጋገር ስለተጀመረ እኛ ከህዝቦቹም ጋር የትናንትናው ብቻ አይደለም፣ አሁን የምንጠብቀው ሌላ ግንኙነት አለ። አሁን የተደረገው በዛ ለንበሳ በኩል ያለው ብቻ ነው። አሁን እኛም እየጠይቅን ያለነው እና የምናስበው አቅደን ያለው ከወደ ኋላ የምንገናኝበት ሌላ አለ። በኢሮብ ድንበር አልተገናኙን እስካሁን ኦፊሻሊ ማለት ነው። አሁን ያን ሲከፈት ከአጎራባች ህዝቦቻን ስለምንገናኝ እነሱ ጋር ቁጭ ብለን መነጋገር እድል ስለሚከፍትልን አደጋ ነው ብለን አና በአዲስ አበባ ዩኒቨርሲቲ በፒኤችዲ ደረጃ ትምህርታቸውን የሚከታተሉትና በአካባቢው የነበሩት አቶ ብስራት ወለስላሴ የትናንትናው እርምጃ በጣም ትልቅና የሚመሰገን መሆኑ ይገልጻሉ። ይሁንና የድንበሩ ስምምነት ዘላቂና ፍትሐዊ እንዲሆን ህዝቡ ወሳኝ ሚና እንዳለው እምነታቸውን ገልጸዋል። ህዝቡ እምነት መናገር ላይ፣ እውነት መፍረድ ላይ፣ ትክክለኛውን ውሳኔ መስጠት ላይ ምንም ችግር የለበትም። በሁለቱም ወገን ህዝቡም የሚያስበው ይህንን ነው እና በሁለቱም ህዝቦች መካከል የመተማመን ያለመተማመን፣ የፍርድ ወይም የፍታውን ችግር የለም። ስለዚህ ህዝቡ ተወያይቶ፣ ተገናኝቶ ሁለቱም ህዝቦች ተወያይቶ እና አንድ ላይ እንዲወያዩ እና እንዲወስኑ ችግራቸው የሁለቱም ሀገሮች የፖለቲካ ችግር እንዲፈታ አስተዋጽኦ እንዲኖረው ውሳኔ ላይ ድምፅ እንዲኖረው ከፈቀዱ ትክክለኛና ፍታዊ ውሳኔ መወሰን ይችላል። ስለዚህ መርዳት ብቻ ሳይሆን ዘላቂ የሆነ ሰላም የሚያመጣ ፍታዊ የሆነ ውሳኔ ማድረግ ይችላል። በዚህ ረገድ የሁለቱም መንግስታት ቁርጠኝነቱ ካለ ህዝብ ከፍተኛ አስተዋጽኦ ሊኖርም ይችላል። ከጥቂት ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርሱን ስምምነት እና የድንበር ኮሚሽኑን ውሳኔ ኢትዮጵያ አለቅድመ ሁኔታ ተቀብላ ለመተግበር ዝግጁነቷን ስትገልጽና በሁለቱ አገሮች መካከል ሰላም እንዲሰፍን መንግሥታቸው ያለውን ውሳኔ ይፋ ሲያደርጉ በተለይ የሮብ ሕዝብ ስጋት እንዳለው በመግለጽ የተቃውሞ ሰልፍ አድርጎ ነበረ። አቶ ወልደ ማርያም ብስራት በወቅቱ ለቪኦኤ እንደገለጹት የኮሚሽኑ ውሳኔ የኢሮብን ሕዝብ ለሁለት የሚከፍል ነውና ፍትሐዊ አይደለም፣ ሰላም ደግሞ ያለ ፍትሕ አትመጣም፣ ሰላም የፍትሕ እናት ናት ብለው ነበረ። የአሁኑ አቋማቸውስ ምን ይመስላል? ኢሮብ አካባቢ አቋማችን እንደ ጸና ነው። ምንም የሚቀየር ነገር የለም። ምክንያቱም በታሪክ አንጻር በምናይበት ጊዜ ከህብረተሰቡ ከብሔረሰቡ አናሳነት አንጻር በምንመለከትበት ጊዜ የኢሮብ ብሔረሰብ ፍላጎት የዘግነት ፍላጎት በኢትዮጵያ ውስጥ ያለው እስካሁን ድረስ ያለው ኢትዮጵያዊነት ላይ የሰራውን የሚያኮራ ስራዎችን በግምት ውስጥ አስገብተን በዚህ ላይ አንደራደርም የሚል እምነት አለኝ። የህዝቡ አቋምም እንደዛ ነው። ግን ምንድን ነው የሚሆነው? የኢሮብ ህዝብ በሁለት መከፈል ለሁለቱ አገሮች ፋይዳ የለውም። ለኤርትራም ጡር አይደለም፣ ለኢትዮጵያም ጡር አይደለም። የኤርትራ ህዝብም ድንበራችን ያውቃል፣ በሰላም ከመጣ ከየት ወደየት እንደሆነ የኢሮብ ህዝብ ድንበሩ ያውቃል። የኤርትራ ህዝብ የሽመዛ ነው ያውቃሉ። እና ወደ ጥሩ ሁኔታ ይመጣል የሚል እምነት ስላለን ነው። አቋማችን ግን ነው። ደስታው ከዚህ የመነጨረ ነው የሚሉት እርስዎ፣ የህዝብ ለህዝብ ግንኙነት ስለሚፈጠር የበለጠ የድንበሩን አወሳሰን ይረዳል የሚል እምነት ነው ያሉት። ስለዚህ በፊትም እንዳሉት አሁንም ሰላም ሲመጣ ፍትህ አብሮ መጥቷል ይመጣል የሚል እምነት አሉት በቃ በፍትሐዊ በሆነ መንገድ ድንበሩ ካልተካለለ እኔ መችን ከአነሳነቱ አንጻር ስናይ ከኤርትራም ይፃላል፣ ከኢትዮጵያ ይፃላል። ምክንያቱም የኢትዮጵያ መንግስት በደንብ ይህንን ነገር ተረድቶ የህብረተሰቡ ታሪክ፣ ጂኦግራፊያዊ አቀማመጥ፣ የህብረተሰቡን ፍላጎት ያካተተ ፍትሐዊ የሆነ የድንበር መካለል ስራ እንዲካሄድ ከኤርትራ መንግስት ጋር ጥብቅ የሆነ ድርድር ካላደረገ የኤርትራ መንግስትም እኛ ኢትዮጵያውያን መሬታችንን ኢትዮጵያ ነው እያለ ህዝቡ በሀያ ዓመታት ሲታገል ቆይቶ የኤርትራ ህዝብም የሚያውቀው ድንበር የኤርትራ መንግስትም የሚያውቀው ድንበር የኢሮም ማንነትን በደንብ ስለሚያውቁ እዚህ ላይ ትክክለኛ የሆነ ፍትሐዊ የሆነ የድንበር አካለል ካልተደረገ ለእኛ ብዙ ትርጉም የምሰጠን ነገር አይደለም። ተስፋ አለሁት ግን ይሄ ይሆናል ብለው እኔ ተስፋ አለኝ። ምክንያቱም እኔም ከማውቀው ድረስ ሁለቱ መሆን ያለበት እንደዛ ነው እና ሁለቱ ሀገሮች ለመስማማት የገቡበት ቃል ተግበራዊ ሊያደርጉ ከሆነ ባለሙሉ ተስፋ አለኝ። በጣም አመሰግናለሁ አቶ ወልደ ማርያም። በጣም እኔም አመሰግናለሁ። መልካም አዲስ አመት ያደርግልን። የእናንተ ትብብርን በጣም ነው የምናመሰግነው። በጣም ከልደህ ማለት በየጊዜ በዛ አካባቢ ያለ ሁኔታዎችን ተከታትሎ ለዜና ማቅረብ ቀላል ስራ አይደለም። እናመሰግናለን። በጣም አመሰግናለሁ መለስካቸውን አመሰግናለሁኝ እኔም። ወደ ተከታዩ የመጽሔት ዘገባ እናልፋለን። ለዕለቱ አብይ ርዕስ የተያዘ ነው ደርሶናል። የደቡብ ሱዳን ተደራዳሪ ወገኖች በመካከላቸው ላለፉት አምስት ዓመታት ተቀጣጥሎ የቆየውን ግጭት እንዲያከትም ያደርጋል የተባለ ስምምነት ዛሬ አዲስ አበባ ላይ ተፈራርመዋል። ሁለቱን ወገኖች ያፈራርመው የምስራቅ አፍሪካ አገሮች የልማት የጋራ ልማት ባለሥልጣን ኢጋድ ነው። በሥነ ሥርዓቱ ላይ የድርጅቱ አባል ሀገሮች መሪዎች መገኘታቸውን የዘገበው የአዲስ አበባ ሪፖርተራችን ሙክታር ጀማል የውጭ ጉዳይ ሚኒስትር ወርቅነህ ገበየውን አነጋግሯል። ዶክተር ወርቅነህ በጣም ነው የማመሰግነው በቮይስ ኦፍ አሜሪካ። እስቲ በተለይ ዛሬ ኢጋድ የያዘው ርዕስ ከሶስቱ አንዱ የደቡብ ሱዳን እርቅን በተመለከተ ነው። ከምን ተደረሰ ስ ምንምን ውስጥ አለፋችሁ? እንግዲህ ባለፉት አምስት ዓመታት የደቡብ ሱዳን ጉዳይ የአካባቢ ሀገሮችና የአፍሪካም ጉዳይ ሆኖ ቆይቶ ዛሬ የደረስንበት ጉዳይ ከአንድ ዓመት በፊት ሪቫታላይዜሽን ወይም የሱዳንን የሰላም ስምምነት እንደገና ሕይወት እንዲኖረው የማድረግና ኢምፕሊመንቴሽኑን የመከታተልና ወደ ስራ ማስገባት ኢሹ ኢትዮጵያ በዋናነት በሊቀመንበርነቷ ይዛ ውስጥ የነበረችው ነው። ዛሬ እንግዲህ ከረጅም ጊዜ በኋላ ይሄ ጉዳይ እልባት አግኝቶ የሰላም ስምምነቱን እንደገና ለመተግበር አዳዲስ አሬንጅመንቶችን ተደርገው አዳዲስ የገቨርንመንት ሪስትራክቸሪንግ እና ሌሎች የሚያስፈልጉ ኢምፕሊመንቴሽኖች ተደርገው ዛሬ ይኸው ዋናዎቹ መንግስትና ተቃዋሚ ፓርቲዎች ፈርመዋል። ይሄ እንግዲህ ለደቡብ ሱዳን ትልቅ ዜና ነው። ለአፍሪካ ቀንድ ትልቅ ዜና ነው። ትላንት ኤርትራ ጋርና ኢትዮጵያ ድንበር ላይ የነበረውን ሁኔታ አይተሃል። ሰሞኑን በዚህ አፍሪካ ቀንድ እየሆነ ያለው የሰላም ድባብ እያየህ ነው። እንግዲህ ይሄ ዝም ብሎ የመጣ ነገር አይደለም። መጀመሪያ ጠቅላይ ሚኒስትር አቢይ እንትን ያደረጉት ኢኒሼቲቭ ነው። ከዛ በኋላ ከሪጅኖ ሀገሮች ጋር ሆነው ከሪጅኖ ሀገር መሪዎች ጋር በጋራ በመስራት ይሄ ነገር ዛሬ ሀፕን አድርጓል። እዚህ ሲደረስ ቀላል ሊመስል ይችላል ግን بتأم كبان نبرو على راساتهم الشرايين يعيق من نتو የተሻሻሉ ሪሻፍል ተደረጉ የተባሉት ምን ምን መዋቅር ላይ ነው? በተለይ የደህንነትና ወታደር አመራሩ ላይ በተመለከተ ጥያቄ ሲነሳ ነበር። ምንድን ነው ዛሬ በተለይ ትልቁ የስምምነቱ ነጥብ፣ አንደኛው የገቨርንመንት ስትራክቸሩ ነው። ገቨርንመንት ስትራክቸሩ ያው ፕሬዚደንሲው ላይ ሬክ መቻር ተመልሶ ምክትል ተቀዳሚ ፕሬዚደንት እንዲሆን፣ ሌሎችም የምክትል ፕሬዚደንቶች አሬንጅመንት፣ ከዛ በጠቅላላ እነዚህ ሲዋጉ የነበሩ ሀይሎች በሙሉ ወደ ገብተው ወደፊት የሴኪዩሪቲ አሬንጅመንቱ ዩኒፎርም እንዲሆን ኮንስቲቱሽን ወደፊት እንዴት ተደርጎ ኮንስቲቱሽን እንዲኖራቸው ቀጣይ ስራዎች የሚሰሩበትና የመሳሰሉት ለአካባቢው ሀገር ለሳውዝ ሱዳኖች በጣም የሚጠቅም ከስደት ሳው ሱዳኖችን ምላል ኢምፕሊመንት ከሆነ ሊገላግል ሊጋላ የሚችል ትልቅ ታሪካዊ ስምምነት ነው ማለት እንችላለን። ሌላኛው በተለይ የኢትዮ ኤርትራን ቀጥሎ ወደ ይጋር ተመልሳለች ኤርትራ በተለይ ትልቅ ምስራች ነው። ከኢትዮጵያ እርቅ ጋር ተከትሎ የመጣም ነው። ሌላኛው ደግሞ ኢትዮጵያ በቅርብ ስሰራበት የነበረው የጅቡቲና የኤርትራ መሀል እርቅ ትልቅ ነገር ነው። ዛሬም አንዱ አጀንዳ ነው። ስለ ሁለቱ ጉዳይ ቢያንሱልኝ፣ የጅቡቲና የኤርትራ እንግዲህ ተመሳሳይ ነው። ጠቅላይ ሚኒስትር አብይ ከኤርትራው ፕሬዚደንት ጋር ከተነጋገሩ በኋላ እንግዲህ ጅቡቲና ኤርትራም ለአስር አመታት አይነጋገሩም ነበረ ይሄው አሁን ይሄ ነገር ተቀይሮ ችግር ካለ በጋራ በጠረጴዛ ዙሪያ ተሰባስበው ይህም ችግር ለመፍታት ተስማምተዋል። ስለዚህ ይህም አንድ ለውጥ ነው። ታሪካዊ ስምምነቶች ናቸው እየሆኑ ያሉት። እንግዲህ ቀጣይ ዋናው ኢምፕሊመንቴሽኖች ናቸው። እሱንም ኢጋድም ሆነ የአካባቢው መሪዎች ይህን ይከታተላሉ ማለት ነው። ሙሉ ተፈርሟል ማለት ነው። አልቋል። በጅቡቲና በኤርትራ መሀል ያለው ንግግር ጀምረዋል። ወደፊት በቀጣይ የተነጋገሩ እያንዳንዱ ኢሾዎች ላይ ዲስከሽን ወደፊት ይጀምራሉ ማለት ነው። ኤርትራ በኢንፕሪንስፕል ወደ ጋር ተመልሳለች። ስለዚህ እሱ ወደፊት አፈጻጸሙን የምናየው ነው። ይሄም በቀጣይነት መግለጫ እንሰጥበታለን ግን ኤርትራ ወደዚህ ወደ አፍሪካ ቀንድ መመለሷ ባለፈውም የተገለጸ ነገር ነው። የፌድሬ ውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየሁ በጣም አመሰግኖታለሁ። አመሰግናለሁ ሙክታር። ከዚህ ከዋሽንግተን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። በ19 ና በ25 ሜትር ባንድ ላይ ነው የምንገኘው። ከምሽቱ 3 ሰዓት ከ37 ደቂቃ ነው አሁን አዲስ አበባ ላይ እያስተናገድናቸው ያለ ነው። ሰሎሞን አባተና ቆንጅት ታየ ነን። የፕሮግራም ማስታወቂያ አለን። ለጥያቄው መልስ በኢትዮጵያ ለረጅም ዓመታት ሲጠበቅ የነበረው የዲሞክራሲ ለውጥ መልካም ጅማሮ ላይ እንዳለ የፖለቲካ ገምጋሚዎች ይናገራሉ። ወደ ሥልጣን ከመጣ የወራት ዕድሜ ያለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ወቅታዊ የሆኑ የሕዝብ ጥያቄዎችን እየመለሰ ነው። ተፎካካሪ የሚላቸውን የፖለቲካ ቡድኖች ከየውጭ ሀገሮችም ወደ ሀገር ጋብዟል። ከአጎራባች ሀገሮች ጋርም ሰላም እየፈጠረ ነው። በኢትዮጵያ የተጀመረው ለውጥ እንዴት ሊጸና ሊጎለብት ይችላል? ከፖለቲካ ድርጅቶች ከመብት ተሟጋቾች፣ ከህዝቡም ጭምር ምን ይጠበቃል? ለእነዚህ ጥያቄዎች መልስ እንዲሰጡ ለጥያቄው መልስ ዝግጅት ሁለት የፖለቲካ መሪዎችን ጋብዟል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አባል አቶ በቀለ ገርባ እና የአንድነት ለፍትህና ለዲሞክራሲ ፓርቲ የቀድሞ ምክትል ሊቀመንበር አቶ አንዱ ዓለም አራጌ ከነገበስቲያ አርብ በኢትዮጵያ የሰዓት አቆጣጠር ከቀትር በኋላ ከ11 ሰዓት እስከ ምሽቱ 12 ሰዓት ይቀርባሉ። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 ላኩልን። በተዘዋዋሪ የምትደውሉበት ነፃ የስልክ መስመር ነው። በኢሜይል ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላኩልን። በፌስቡክ እና በትዊተርም ሐሳቦቻችሁን፣ ጥያቄዎቻችሁን ቪኦኤ አምሃሪክ ላይ ማንሸራሸር ትችላላችሁ። ጥያቄዎቻችሁ የስልክ ቁጥራችሁን ቀድማችሁ በኢሜይል ከላካችሁልን ዛሬና ነገ ማለት ነው፣ እንግዶቹ ሲቀርቡ በቀጥታ ልናገናኛችሁም እንችላለን። ለጥያቄው መልስ የረቡዕ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በኢትዮጵያ ወቅቱ ፖለቲካ ጉዳይ ላይ የሚነጋገር ስብሰባ በአሁኑ ሰዓት በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ እየተካሄደ ነው ያለው። የተወካዮች ምክር ቤቱ አይደለም ስብሰባውን እያካሄደ ያለው። በቅርቡ ወደ ኢትዮጵያ ተጉዞ የነበረ በ ኮንግረስማን ወይም የተወካዮች ምክር ቤት አባል የህዝብን ድራሴ ክሪስ ስሚት የተመራ የልኡካን ቡድን የሚሰጠው ማብራሪያ ይሆናል። ሪፖርተራችን ሶራ ሀለኬ በአሁኑ ሰዓት እዛ ይገኛል። ውስጥ ነው ያለው ስብሰባው ላይ ነው ያለው ሶራ። ለማንኛውም ግን ስብሰባው ከመጀመሩ በፊት ጥቂት ደቂቃዎች ቀደም ብሎ ሶራን አግኝቸው ነበር፣ ምን እየጠበቀ እንደሆነ ጠይቄዋለሁ። እየጠበቁ ያለሁት ሰሞኑን ኢትዮጵያ ሄደው የተመለሱት የአሜሪካ ኮንግሬስማን ክሪስ ስሚዝ፣ ካረን ባዝ የተወካዮች ምክር ቤቱ አባላት የሆኑ የህዝብ እንደራሴዎች ናቸው የህዝብ እንደራሴዎች ናቸው። በኮንግሬስማን ክሪስ ስሚዝ የሚመራ እና ሌሎች ባለስልጣናት እየተገኙበት ነው። እንግዲህ ከኮንግሬስማን ክሪስ ስሚዝ የወጣው ደብዳቤ በኢትዮጵያ እየተደረገ ያለው የፖለቲካ ለውጥ ለህዝቡ ተስፋ ሰጪ ነው ይላል። ዛሬ የተሰበሰቡበት ሆነም ደግሞ እየጠበቁ ያለሁት የኢትዮጵያን የፖለቲካ አቅጣጫ መገምገም ብለው ላይ ነው። በዚህ ላይ የሚሳተፉት በአሜሪካ አፍሪካ ውጭ ጉዳይ ምክትል ሚኒስትር ታቦርናዥ ይገኙበታል። ኮንግረስ ማን ክሪስ ስሚዝ ይገኙበታል። ኮንግረስ ውመን ካሬን ባስ ይገኙበታል። ሌሎች ደግሞ ከኢትዮጵያን ኮሚኒቲ፣ የኢትዮጵያ አሜሪካን የልማት ካውንስል ከኦሮሞ ኮሚኒቲ፣ አሜሪካ ኢንተርፕራይዝ ኢንስቲትዩት እና አፍሪካ ፍሪደም ሀውስ ከሚባሉ ድርጅቶች ናቸው የሚገኙበት። እነሱ እንግዲህ እነዚህ ባለስልጣናት ኢትዮጵያን ሄደዋል። ከባለስልጣናት ጋር ተነጋግሯል። ከፖለቲከኞች ጋር ተነጋግሯል። ከቶርቸር ሰርቫይቨርስ በእስር ቤት ውስጥ ስቃይ ከደረሰባቸው ሰዎች ጋር ተነጋግሯል። ከሃይማኖት መሪዎች ጋር ተነጋግሯል። ከጋዜጠኞች፣ ከወጣቶች ጋር ከለውጡ አራማጆች ጋር ከብዙ ሰዎች ጋር ነው የተነጋገሩት። ኢትዮጵያ ውስጥ የነበሩ ጊዜ ማለት ነው። ኢትዮጵያ ውስጥ በነበሩበት ጊዜ ማለት ነው። እዛ የሰሙትን ያዩትን፣ እዚህ መጥተው ደግሞ እዚህ ሀገር ከምኖሩት ኢትዮጵያውያን ጋር እኛ ያየው ይሄንን ነው እናንተ የምታውቁት ካለ ብሎ ሪፖርት ያቀርባሉ። እነሱም በራሳቸው በኩል ይጠበቃል ከሚባሉት ለምሳሌ ለውጡ የለውጥ አራማጁን ወጣት ምን ያህል ጠቅሞታል፣ የቀሩ ጉዳዮች አሉ፣ ያልተነኩ ጉዳዮች አሉ ብሎ በብዙ ነገር ላይ ይነጋገራሉ። እንግዲህ ይህም በፌስቡክ ላይ በሶስቱም ቋንቋ በአፋን ኦሮሞ፣ በትግርኛ እና በአማርኛ ፌስቡክ ቀጥታ ስለምተላለፍ፣ ከዛም መከታተል ይቻላል ስለሆነ። ስለዚህ የሚወያዩት በዚህ ላይ ነው። ተናጋሪዎችም እነዚህ ናቸው። ለማን ነው ለመሆኑ ሪፖርቱን የሚያቀርቡት? ኮንግረስማን ክሪስ ስሚት እና ኮንግረስ ካረምባስ እንግዲህ አሁን ለኮሚኒቲ ነው። ሁሉም ተጋብዟል። የማህበረሰቡ አባላት ተጋብዘዋል። ከመንግስታቸውም ሰዎች የተጋበዙ ሰዎች አሉ። ስለዚህ መልእክቱን የሚያስተላልፉት ለሁሉም ሰው ነው። አሁ ለሁሉም ሰው ግን፣ በዋናነት እዛ የተገኙት የኢትዮጵያ ኮሚኒቲ አባላት ናቸው ናቸው። አሁ ለመንግስታቸውም ጭምር ምን ይጠበቃል ከዚህ መግለጫ በኋላ ከመግለጫው በኋላ ቀጥታ ኮንግሬስማን ክሪስ ሚዝን በቪዲዮ እንጠይቃቸዋለን። ሌሎችን ባለስልጣናት እንጠይቃቸዋለን። ካሬን ባስን እንጠይቃቸዋለን። ኤችአር መቶ ሀያ ስምንት እንደምናውቀው የኢትዮጵያን ዴሞክራሲ ለማፋጠን ወይም ደግሞ ሁሉ አቀፍ መንግስት እንዲኖር ሲገፋፉ የነበሩ ናቸው። ክሪስ ሚዝ በነገራችን ላይ ለብዙ ዓመታት በኢትዮጵያ ዴሞክራሲ ላይ ብዙ ጊዜ ስናገረው የነበሩ ናቸው። ክሪስ ሚዝ እንደውም ከኤችአር መቶ ሀያ ስምንት ረቂቅ አቅራቢዎች አንዱ ናቸው አንዱ ናቸው። በዋናነት የሚያረቀቁ ናቸው። ያኔ አንድ ጊዜ ኢንተርቪው ሳደጋቸው ጠይቃቸው ሁለት ሺህ አምስት በኢትዮጵያ ምርጫ ጊዜ ሄዶ ያለው ጠቅላይ ሚኒስትር መለስ ዜናዊ ጋር እንደተነጋገሩ ከዛ ቀን ጀምሮ በኢትዮጵያ ጉዳይ ላይ በሰፊ ሚና ሲጫወቱ እየነበሩ ናቸው። በዚህ ላይ ደግሞ በአሜሪካ ኮንግረስ የአፍሪካ ኒውስ ኮሚቴ ዋና ጸሐፊ ናቸው። በዚህ ያገለግላሉ። ከዚህ የምጠበቀው እንግዲህ ከህዝቡ ይሰማሉ። ከዚህ በኋላ ምን ይጠበቃል በምሎ ላይ እሳቸውን እንጠይቃለን። የመንግስታቸውን አቋም ሊናገሩ ይችላሉ። እሱም በፌስቡክ እንድለቀው ይሆናል። በኋላ ይህንን የ እንደ ራሴዎቹን ማብራሪያ ለመስማት ከመጡት የኢትዮጵያ ኮሚኒቲ አባላት መካከል ያነጋገርካቸው ሰዎች አሉ? እስካሁን ድረስ ልናነጋግራቸው እየጠበቅናቸው ነው። እኛ ቀደም ብለን ስለሄድን ነው። ምክንያቱም በኋላ ሁለት ሰዓት ላይ ነው የሚጀምሩት። ያኔ አየር ላይ ነው የምንለው። አንድ ስብሰባ ከተጀመረ መውጣትን ስለሚከብድ ልናነጋግራቸው እያሰብን ነው። እሱን ደግሞ በሚቀጥለው ፕሮግራማችን እናቀርባለን። ግን በአማርኛ ፌስቡክ መከታተል ይቻላል። በትግርኛና በአፋን ኦሮሞም ስለምናስተላልፍ በዛ ነው እየጠበቅናቸው ነው። እኛ ቀደም ብለን ስለመጣን ነው። መልካም እንግዲህ አየር ላይም እያለን እድሉን ካገኘህ መልሰን እናመጣሃለን እስከዛው ግን እንደገለጽከው ሰውን በፌስቡክ ገጻችን እንዲከታተል እንጋብዛለን በተከታታይ ቀናትም ዘገባዎቹን እየያዝን እንመለሳለን አመሰግናለሁ ሶራ ዛስትልኝ ሰለሞን አመሰግናለሁ ፕሮግራማችን ይቀጥላል አሁን ደግሞ ኢትዮጵያውያን በአሜሪካ የዛሬው ኢትዮጵያውያን በአሜሪካ ትኩረት በቅርቡ ወደ ሀገር የገቡ ኢትዮጵያውያን ናቸው። አዲሱ አበበ አቶ ቡሽራ ጂማ ቁፋ ይባላሉ። እዚህ ዋሽንግተን ዲሲ አካባቢ የሚኖሩና በኬተሪንግ ማለትም በምግብ አቅርቦት ዝግጅት ሥራ የሚተዳደሩ ናቸው። አንዳንድ ቦታ በተለይም በየቤተ ክርስቲያን አካባቢ መጋቢ አላፍ የሚል መጠሪያም እንዳላቸው እንሰማለን። ለምን ብንል ከሚያገኙት ጥቅም ወይም ክፍያ ሌላ ተረፍረፍ አድርገው ስለሚያቀርቡ በተለይም ለኢትዮጵያውያን ትርጉም ያለው ቅናሽ ስለሚሰጡ በደግነት በለጋሽነት የታወቁ ናቸው። አቶ ቡሽራ ታዲያ ከ15 ዓመታት የአሜሪካ ኑሮ በኋላ ወደ ኢትዮጵያ እስከናካቴው ለመሄድ ሲነሱ ልጆቻቸው፣ በተለይም አንደኛዋ ሴት ልጃቸው ቤተልሔም ቡሽራ ባለፈው ሰኞ እርሳቸው ሳያውቁ በተለምዶ እንደሚባለው ሰርፕራይዝ አድርጋቸዋለች፣ አስደንግጣቸዋለች አስደስታቸዋለችም ምን ተሰማው አቶ ቡሽራ ይሄ ሰርፕራይዝ አላወቁም ነው የተባለው በፍጹም በፍጹም በፍጹም ልጄ ግራጁዌሽን ስላለብኝ እንደምንም ወደ ማታ ጊዜ ትመጣላችሁ አሁን እናንተ አንዳንድ ነገር በሰሞኑ በስራ ስለከረማችሁ ብላ የሆነ ቦታ እቃ አዘዘችን እናትየውን ደግሞ ነገ ፓክ ስለምናደርግ ጸጉርሽን ተሰሪ አለቻት ባለቤቴ ወይዘሮ ገነት መኮንን የአርባ አንድ አመት ባለቤቴ ነኝ እኔ እንዲያውም አልመጣም፣ ሰው ራት ጋብዞኛል። ደግሞ ራት ወን ጥሎ ነው የመጡት። የጠሩኝ ሰዎች አልተጠሩም፣ ግን መጡ። እንደው እውነቴን ነው እግዚአብሔር መቼም እንደው አድባራቶች ያሉት አድባራቶች፣ አገልጋዮች፣ ክህነቶች በእውነት እግዚአብሔር ያክብራቸው። በእውነት አንድ ታቦት እንደ ታቦት አክብሮኝ በእውነት እግዚአብሔር ያክብራቸው። ምን እንግዲህ እርስዎ ድግስ ያልደገሱለት ያላቀረቡለት ኢትዮጵያውያን ህብረተሰብ የለምና እንደውም ትንሽ ነው የመጣው የመጣ እርስዎ ከሚያውቁት አኳያ በእውነቱ ከሆነ ብዙ አልመጣም። ይቅርታ አድርጉልኝና ድብቆች ባይሆን ኖሮ አምስት ሺህ ሰው በላይ ይመጣ ነበር። መቼም ምን ይደረግ ያው አሁንም ቢሆን ቀላል ነገር አለ። ይሄን ያህል እንደ መንግስት ያህል ነው ተከብሬ ክብራቸው ተሌጆቹ በጣም ጥሮች ናቸው። በጣም ምንድን ነው እሱ ድንገት የሆነበት ምክንያት ከዚህ ቀደም ኢትዮጵያ ሄደው አቁም እርስዎ አስራ አምስት ዓመቴ ነው እንግዲህ እዚህ በዋሽንግተን ዲሲ እና አካባቢዋ በሜሪላንድ ነው የምኖረው። አሁን ግን እግዚአብሔር ይመስገን እርቅ፣ ፍቅር ያስፈልጋልና እናት ሀገራችሁ ዛሬ ሄዳችሁ ወደ እናት ሀገራችሁ ተቀላቀሉ፣ ለሚባለው ሁኔታ በተባለው መሰረት ነው የምገባው። ኢትዮጵያ ምን ይሰሩ ነበረ እዛ ድርጅት እንዳለውት ነው እዛ ስነ ስርአቱ ላይ የሰማሁት። ኢትዮጵያ ሆቴል፣ ሬስቶራንት፣ ኬክና ዳቦ ማምረቻ፣ እህል ወፍጮ፣ መጋዘኖች፣ እርሻ፣ ከብት እርባታ፣ ይሄን የመሳሰሉት ነገር ቡሽ ማርኬቲንግ ሴንተር፣ ሸቀጣሸቀጥ ነበር የምሰራው ትራንስፖርት ወደ ሰባ ስምንት ፕሮጀክት ነበረኝ። ኢትዮጵያ በሙሉ በጠቅላላ ንብረቶቼ አሉ። ማን ማን ይጠብቃል? እርስዎ እዚህ ነዎት። ወንድሞቼ እህቶቼ፣ መዋለድ ቋንቋ ነው። ደግሞ እስከ ዛሬ ድረስ ትቼ በመጣሁበት ሰዓት ጠቅላላ ሰራ ያሉት ታማኝ ሰራተኞቼ እስካሁን ድረስ ላሼ ሳይመጣ የፈለገ ነገር ይሁን ድርጅቱን የትም ጥለን ለማንም ጥለን አንሄድም ብለው እስከ ዛሬ ድረስ ከድርጅቱ ጋር ተቆራኝተው ያሉ ሰራተኞች አሉ። አቶ ቡሽ፣ እርሶ እዚህ ዋሽንግተን አካባቢ በጣም ይታወቃሉ። እርሶ ያልዳሩት እርሶ በለቅሱ ጊዜ ምግብ እና መጠጥ ያላቀረቡለት በተለያየ ግብዣም በየ አብያተ ክርስቲያናት ሁሉ የታወቁ ነውት እንደውም በአንዳንድ ቦታ ብዙ ሰው ምግብ ስለሚያቀርቡ ስለሚመግቡ በነጻም ስለሚያቀርቡ መጋቢያ አዕላፍ ሁሉ ተብለዋል እና ይኸው ትልቅ ነገር ነው። የስንት ሰው ሰርግ እንደደገሱ፣ ለስንት ሰው ምግብ እንዳዘጋጁ አሁን እዚህ ዋሽንግተን አካባቢ እንደው ግምቱን ማወቅ ይችላሉ። ቢያንስ ቢያንስ ከአንድ ሺህ ሰባት መቶ ሰርግ በላይ ሰርቻለሁ። አዘንም ግራጁዌሽን፣ ክርስትና፣ በርዝዴይ በጣም ጥሩ ነው። አቶ ብሽራ እንግዲህ እግዚአብሔር ከእርሶ ጋር ይሁን። ይህንን ውይይት የሚያደምጡት ኢትዮጵያ ከገቡ በኋላ ነው። ቀደም ብለን የቀረጽ ነው ከመሄዶ በፊት። እሺ እኔም በጣም አመሰግናለሁ ለዚህ እድል ሰጥታችሁኝ ቃለ መጠይቅ ላደረጋችሁልኝ። ወይዘሮ ቤተለይ አቶ ቡሹራን እንዲያ ማስደንገጥ ይገባል እንዴ እንዴት አሰብሽው ግን ዝግጅቱንስ ብቻሽን ነበር ያዘጋጀሽው እኔና ባለቤቴ ነን ያዘጋጀ ነው ከባድ ነው ለእኔ ያው እንደ አዲስ አሁን ገና ኔ ተሰደድኩ የመሰለኝ ለምን ቤተሰብ ሁሌ አብሮኝ ነው ያለው አሁን እንደተሰደድኩ ተሰማኛል ሺ ልበል አዎ አዎ ከባድ ነው አይደለም በጣም እግዚአብሔር ይመስገን ያው ባለቤቴ መምጣቱ አንድ ሁለት ዓመት ሊሆነው ነው ከመጣ እሱ ባይመጣ ኑሮ እነሱን እርግጠኛ ነኝ ወደዛ መመለሱንም አያስቡትም ነበረ። ወይ አብረሽ ትሄጃለሽ አንቺም? ወይ አብሬ ሄድ ነበር። በተለይ ለመጀመሪያ ልጄ እኔ ምንም ያደርጉት ነገር የለም ትምህርት ቤት የሚወስደው የሚመልሰው፣ ቤት ውስጥ እናቴ ሁሉ ነገር፣ እኔ ወለድኩት እንጂ ሁሉ ነገር የሚያደረጉት እነሱ ነበሩ። በጣም እንደሚናፍቁት እኔ ልጅ ለቤተሰቡ ማድረግ የነበረበትን ነገር እነሱ ነበሩ ለእኔ በጣም ብዙ ነገሮች ሲያደርጉ የነበሩት ነው ከባድ ነው፣ ግን ለእነሱ ደግሞ ወደዛ መሄዱ የተሻለ ነገር ነው። ምንድን ነው የምትሰሪው ቤተልሔም? ለኑሮ እኔ በምግብ ሙያ ላይ ነው። ከቤተሰቡ ነው ይሄ ሙያ። አሁን አውቶቡሽ ከሄደ በኋላ ሰርግ የተለያየ ድግስ ሲኖር ሰዎች አንቺ ጋር ቢደውሉ ታቀርቢያለሽ ማለት ነው? አዎ እናቀርባለን። ይህም ሌሎችን ቤተሰብ አብረውኝ ያሉ እናቀርባለን። አይ በቤተሰብ የተያ መልካም ነው መስ እዚህ አካባቢ ሁለት እንግዲህ ልትሆኑ ነው። አሁን ዳማ ሬስቶራንት አለ። የቤተሰብ ንግድ ወይም ተቋም ነው? ድርጅት ነው። በጣም በጥሩ ሁኔታ ብዙ ህዝብ የሚወዳቸው ሰዎች ናቸው። ልክ እንዳቶቦሽ እና እናንተም አሁን እንደዛ ልትሆኑ ነው ማለት ነው? አዎ ዛይም እንደዛ እያደረግን ነበረ። አብሬያቸው ነው ወደ አስር ዓመት በላይ አብረን የሰራ ነው። አሁንም ለብቻ በምግብ ሙያ ላይ እሰራለሁ። እንደገናም ደግሞ ኬተሪንጉ ጋም እየመጣው እሰራለሁ። ሼፍ ነኝ፣ ለአንዳንድ ፐርሰናል ለሚፈልጉ ሰዎች፣ በግል ለሚደግሱ። መልካም ነው። በጣም አመሰግናለሁ። መልካም አዲስ ዓመት ይሆንልሽ። ለእናንተም ዲሞክራሲ በተግባር ወደ ሀገር እየተመለሱ ካሉ ዜጎች ወደ ሀገር እየተመለሱ ወዳሉ የፖለቲካ ፓርቲዎች ወደ ሀገር የተመለሱ የተለያየ አመለካከትና ፕሮግራም ያላቸው ድርጅቶች ላለፉት ሀያ ሰባትና ከዚያም በላይ ዓመታት በውስጥ ሲታገሉ ከቆዩ የፖለቲካ ፓርቲዎች ጋር በመስራት ጠንካራ ተፎካካሪ ሆነው መውጣት ይችሉ ይሆን? ምን ይጠበቃል? በአጠቃላይ አሁን በኢትዮጵያ ያለው ለውጥ ነው ሽግግር ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የጋዜጠኝነት ኮሌጅም መምህር ናቸው። ፕሮፌሰር ብሩክ እስከ 2016 ዓ ም በአውሮፓ አቆጣጠር የግሎባል ሊደርሺፕ ማዕከል ዋና ዳይሬክተርም ሆነው አገልግለዋል። ሰሎሞን ክፍሌ ለዲሞክራሲ በተግባር ጋብዟቸዋል። ዶክተር ብሩክ እንኳን ለአዲሱ ዓመት አደረሶ። እንኳን አብሮ አደረሰን። ሰሎሞን ካነሳ አይቀር ላንተም ለባልደረቦችስ ለመላውም የኢትዮጵያ ሕዝብ የሰላም፣ የጤና፣ የተሳካ፣ የተረጋጋ ዓመት ይሁንልን እላለሁ። በኢትዮጵያ እንደሚከታተሉት ጠቅላይ ሚኒስትር አብይ አህመድ መሪነቱን ከያዙ ወዲህ በርካታ አዳዲስ ክስተቶች ተፈጥረዋል። ጠቅላይ ሚኒስትሩ ባደረጉት ጥሪ መሰረትም በውጭ ሀገሮች ሆነው ትግል ሲያካሂዱ የቆዩ ብዛት ያላቸው መሳሪያ አንስተው ሲታገሉ የቆይቱን ጨምሮ ወደ አገር ቤት ተመልሰው ሰላማዊ ትግል ለማካሄድ ወስነዋል በመደመር ቀላል ቁጥር አይደለም። ዶክተር ብሩክ የተመለሰው ድርጅትና ከዚህ በኋላ ምን ይጠበቃል ይላሉ? ዋናው ሁሉም ተሰባስበው ሀገራቸው መግባታቸው ነው። ይህንንም የዶክተር አብይ አስተዳደር አመቻችቶ በቃል ብቻ ሳይሆን ሲመረጡ በመጋቢት ላይ በተግባርም ወርድ ወርድ ኤንድ ዲድስ በተግባር በማድረጋቸው ሊደነቁ ይገባል። እውነቱን ለመናገር ያም ስለሆነ ነው ወደ እናት ሀገራቸው ሁሉም የተሰባሰቡት። አሁን እንግዲህ ገቡ ሰየው የሚያሰኝ ነው፣ የሚያስደስት ነው። ትልቁ ስራ የሚጀምረው አሁን ነው። ፓሽነት ከውጭ አገርን ማገዝ የኑሮ ውድነቱ ሩጫው እንዳለ ሆኖ የሚደነቁ ናቸው። አሁን ግን ትልቁ ስራ ኢትዮጵያ ውስጥ ሀገራችን ገብተው ሕዝቡን መቅረብ፣ ማነጋገር፣ በየክልሉ በየከተማው እየሄዱ ስለ ፓርቲ አቋማቸው፣ ስለ ዓላማቸው ለኢትዮጵያ ምን ህልም እና ቪዥን እንዳላቸው ማስረዳት፣ የመሳሰለውን መንቀሳቀስ ይጠብቅባቸዋል። መንግስትም እንደተናገረው ለዚህ የሚገባውን ህጋዊ ድጋፍ እንደሚደረግላቸው እና የመንቀሳቀስ ነፃነታቸው እንደሚጠብቅላቸው ተጠቅሰዋል። ስለዚህ አሁን ትልቁ ስራ ላሳጥረውና፣ ራሳቸው ማስተዋወቅ አለባቸው። ከሩቅ መሆንና ከቅርብ መሆን አንድ አይደለም። እኔ እኛን ብትመርጡ፣ ይህን ይህን ይሄን ይህን ጉዳይ እንፈጽማለን። እኛን ለስልጣን ብታበቁ፣ በኢኮኖሚው፣ በሶሻሉ፣ በትምህርቱ፣ በካልቸሩ፣ በፖለቲካው፣ በነፃነቱ፣ በህግ በላይነቱ፣ በነጻ ፌርስነቱ ይህን ይህን ይህን ጥባራ እናደረጋለን በሚል ራሳቸውን ከህዝብ ጋር በጭብጥ በሳብስታንስ ማስተዋወቅ አለባቸው። ላል ላለፉት ሀያ ሰባት ዓመታትና ከዚያም በላይ በተካሄዱ ትግሎች ከፍተኛውን ስቃይና መከራ በመቀበል ትግል ሲያካሂዱ የቆዩት እዚያው ሀገር ውስጥ ያሉ ድርጅቶች መሆናቸው ይገለጻል። ከተመለሱት ጋር እየተነጋገሩ ጠንካራ ተፎካካሪ ኃይል ሆኖ ለመውጣት ያለው እድል ምን ያህል ነው? በጣም ቁስ ጥያቄ ነው። አሁን እንግዲህ እያንዳንዱ ፖለቲካ ፓርቲ እና ድርጅት ለራሱም አቋም መውሰድ አለበት። ማለት ተበታትኖ መንቀሳቀስ ወይም ተሰባስቦ። ሀገር ውስጥ ያሉት እንዳልከው ብዙ አስተዋጽኦ አድርገዋል፣ ከፍለውበታል። በእስር ቤትም፣ በውጭ ብዙ ነገሮች። በውጭ ያሉት ከርቀት ነው ድጋፍ ያደርጉ የነበሩት። አገር ቤት ያሉትና ውጭ ያሉት እርስ በርስ መተዋወቅና በዓላማ ደረጃ፣ በአይዲዮሎጂ ደረጃ፣ በአቋም ደረጃ መሰባሰብና ሰልፋቸው ማሳመር አለባቸው በፖለቲካው ምን አቋም እንደሚወስዱ ለሀገራችን ምን ቪዥን እንዳላቸው ፓርቲም የፓርቲዎች ጥምረትን በመመስረት መሰባሰብ ነው ያላቸው አማራጭ። መንግስትም በአኳያው ይሄን እያደረገ ይመስለኛል። ወደፊት ማድረጉን ሂደት ይቀጥላል። ካሁን በኋላ ኢትዮጵያ ውስጥ አንድ ፓርቲ ብቻ የማሸነፍ እድሉ እንደ ኢትዮጵያ አይነት የተፈጣጠረ ህብረተሰብ እድሉ ጥቂት የጠበበ ስለሆነ ተጋግዘውና በኮዋሊሽን ማለት በጥምረት ደረጃ ብቻ ስልጣን ላይ ሊወጡ ስለሚችሉ ይህን ሂደቱን ከአሁኑ ማንቀሳቀስ አለባቸው፣ በዚህ ላይ አትኩረው መስራት አለባቸው፣ ተግተው መስራት አለባቸው። ላለ ዶክተር ብሩክ፣ ይህን ጥያቄ ያነሳሁት እንደሚረዱት ብዙዎቹ በጣም የተለያየ አመለካከትና ፕሮግራም ያላቸው ከመሆናቸው አንጻር ነው። እውነት ነው። ከፋ እንግዲህ ካደረግ ነው እንግዲህ በዛ ወግ ተደራጅተዋል ማለት በአዲሱ ቋንቋ በኢትኒሲቲ ማለት ነው። እንደገና ደግሞ በፓን ኢትዮጵያኒዝም ማለት አንድ ኢትዮጵያ አንድነትን የሚያንጸባርቅ ህብረትን ውህደትን የሚያንጸባርቅ ይንቀሳቀሰዋሉ። አሁን ኢትዮጵያ በእነዚህ ሁለት ፒላሮች፣ ዋልታዎች መካከል ነው የምትገኘው። እና ዘመድ ከዘመዱ እንደሚባለው በአይዶሎጂ እና በአቋማቸው ወይ በዘውግ ወይ ደግሞ በኢትዮጵያ በፓን ኢትዮጵያ ኢትዮጵያኒዝም የመሰባሰቡ ሂደት ነው የሚታየኝ። በዛ ዙሪያ እንደ ዋልታ፣ እንደ ማገር ሁሉም እየተሰባሰበ ጠንከርና ተለቅ ያለ ፓርቲዎች ኮሊሽን ኦፍ ፓርቲስ የፓርቲ ቅንብር ጥምረት ማቋቋሙ ይሄ ነው የማይባል አማራጭ ነው ላለሁ፣ ማሸነፍ ከፈለጉ በክልልም ደረጃ ሆነ በብሔር በናሽናል ደረጃ። ስለዚህ እዚህ ሂደት ላይ ማተኮር ያለባቸው ይመስለኛል። እንደ ፖለቲካ ሳይንስ መምህርና ተንታኝ አሁን ያለው ሽግግር ነው ወይስ ለውጥ? ለውጥ እንደሚያውቁት በተጨባጭ የሚታይ መሆን አለበት የሚሉ አሉ። ሽግግር ከሆነ ደግሞ ሂደት ነው። እንዲያውም ጠቅላይ ሚኒስትሩ እንዲህ ይሆናል እንዲህ ይደረጋል ይበሉ እንጂ ከፖለቲካው አንጻር ገና ብዙ ያልተመለሱ ጥያቄዎች አሉ ነው የሚሉት። ምህረት ብቻ ሳይሆን ተጠያቂነትን መኖር እንዳለበት በማስገንዘብ ልክ ነው። የኢትዮጵያ ሽግግር እንግዲህ የትራንዚሽን እንደማለት የምንወስደው ለውጥ ደግሞ እንደ ቼንጅ ነው። ለውጥ ደግሞ ቼንጅ ወይ ፈንደመንታል አለዛ ኢቮሉሽነሪ ይሆናል። በኢቮሉሽን ጊዜ በወሰድ ሁኔታ አሁን ያለንበት ሁኔታ እኔ ትራንዚሽን ነው ምለው ለምን ክትለኝ ዶክተር አብይ ራሳቸው በኢትዮጵያ ያለው ኦብጀክቲቭ ሪያሊቲ የሀገሪቷ ሁኔታ ገፍቶ ያመጣቸው መሪ ናቸው ነው የምለው። መሪው ፓርቲ ያደግ ኢትዮጵያ ውስጥ ያለው ሁኔታ እንደሚገባው እንዳወቀ ሶስትም አመት ከነበረው ትርምስ ውጭ ያንን ደግሞ ይህንንም ደግሞ ትርምስና አዘቅት መውጣት የሚቻለው መሻገር የሚቻለው ራሱን አድሶ መሪ ድርጅቱ ከጊዜው ጋር መራመድ የሚችል መኖርም ከፈለገ ድርጅቱ ብቸኛ አማራጭ ሆኖ ስለተገኘ ትራንዚሽን የምለው ለዚህ ነው። ተሸጋገረ ይሄ ድርጅት ተሸጋገረ፣ ራሱን አወቀ፣ ራሱን ፈተነ፣ ድክመቶችን አመነ፣ እጅ ሰጠ፣ እንዲሁም ይቅርታ ጠየቀ። በዛ መልክ ዶክተር አብይ ስልጣን ላይ መጥተው አሁን እንግዲህ ይሄ ትራንዚሽኑ እስከሚቀጥለው ሁለት አመት ከኖቬምበር ሁለት ሺህ አስራ ዘጠኝ ድረስ የሚዘልቅ ይመስላል። ከዛ በኋላ ነው ለውጥ የሚመጣው፣ ያኔ ነው ለውጥ የሚመጣው። በምንድን ነው ህገ መንግስቱን አሜንድ በማድረግ በማስተካከል፣ በመሳሰለው ነው። ሆኖም አሁን ከወዲሁ መሻሻያ የተደረጉ የአንዳንዱ ፖለቲካ ፓርቲ በነፃ መንቀሳቀስ መብቱ ከውጭ ሀገር ገብቶ መንቀሳቀስ መብቱ፣ ነፃ ፕሬስ፣ ነፃ ሬዲዮ፣ ነፃ ጋዜጣ፣ የዳኞች ነፃነት፣ ጁዲሻል ሪቪው፣ ፍሪደም ኦፍ ፕሬስ ይህን የመሳሰሉትን ስለው እስኪመጣ መጣ ድረስ ሳይጠብቁም አሁን ያለው አስተዳደር በዶክተር አብይ የሚመራው ከወዲሁ ይህንን ማስተካከያ እያደረጉ ይገኛሉ። እና ጥያቄ ለመመለስ አሁን ኢትዮጵያ ያለችው ሽግግር ላይ ናት ነው ምክንያቱም አሁንም ዘውጋዊ አመራር ነው ያለው። አሁንም ያለው ፌዴሬሽን ያለፉት ሀያ ዓመት በላይ የነበረው መዋቅር ነው። ይሄ መዋቅር ይለወጥ የሚሉ ፓርቲዎች አሉ። ያሁ ሊሆን የሚችለው ልጅትመት ህጋዊ የሆኑ ፓርቲዎች ተወዳድረው በህጋዊ ምርጫ፣ ነፃ ፌር ምርጫ ተወዳድረው፣ ነፃ ምርጫ ቦርድ ባለ የኢንተርናሽናልና አፍሪካና አፍሪካ ኢትዮጵያ ታዛቢዎች ባሉበት፣ ነፃ ፕሬስ ህዝብ ባለበት ተወዳድሮ አሸንፈው ያ የሚረከበው የዛሬ ሁለት አመት ገደማ አካል ነው። ይህንን እንቅስቃሴ ለውጡን የሚያመጣው ብዬ ነው መልሱ። አቶ ሰለሞን ግን በዚህ ጊዜ ውስጥ ማለት በሚቀጥሉት ሁለት አመታት ሁሉን አሳታፊ የሆነ ዲሞክራሲያዊ ምርጫ ማካሄድ ይቻላል? አንዳንድ ፓርቲዎች እንዲያውም ጊዜው እንዲራዘም ከወዲሁ እየጠየቁ ናቸው። ልክ ነው። ሁለት አመት ረዥም ነው አጭር ነው የሚል ጉዳይ አለ። እስከ አምስት አመትም የጠየቁ ነጥብ እየተነሳ ዲስከሽን እንዳለ ተረድቻለሁ። ነገር ግን እኔ በግሌ የማየው እንደ ባለሙያም እንደ ልዳ አሜሪካ ኢትዮጵያዊም እንደማየው ምንድን ነው ሁለት አመት አጠር ብልም ህዝብ ምላሽ ብሎ የተነሳበት ነገሮች አሉ። ይሄ ነገር መቆየት የለበትም ስሮ የታጠቁ ስሮ ይፈታል መሆኑን እንዳለ አገናዝበን፣ ሆኖም ግን ዋና ዋና ጉዳዮቹ በዚህ አይነት ፍጥነትና አካሄድ በደንብ በተጋና ኃላፊነት በተሞላበት አካሄድ በህዝብ የተደገፈ በፖለቲካ ፓርቲዎች በተቃዋሚ በተፎካካሪ በመበ ክቡራትና ክቡራን አድማጮቻችን ዝግጅታችን ለምሽቱ በዚሁ ተጠናቋል። አብረናችሁ ያመሸ ነው ሰለሞን አባተና ቆንጅት ታየ ነን። እንግዳችንን ዶክተር ብሩክ ኃይሉን እናመሰግናለን። የትግርኛ ስርጭት ይቀጥላል። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።